የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ነሐሴ 18 ረቡዕ ቀን ዝግጅታችን ጀመረ። ¶¶

በሰሜን ኢትዮጵያ ዳግም ጦርነት መቀስቀሱ ተነገረ። የትግራይን ክልል በማስተዳደር ላይ የሚገኘው ህወሓት የኢትዮጵያ መንግስት ጦርነት ከፍቶብኛል ሲል፣ የኢትዮጵያ መንግስት ይህንን በማስተባበል ጦርነት የከፈተው የተከፈተው ከህወሓት በኩል መሆኑን ገልጿል። ይህንን የሁለቱንም

የክልሉን መንግስትና የፌዴራል መንግስቱን መግለጫ ያካተተ ዘገባ በምሽቱ ይዘናል። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በድጋሚ በሰሜን ኢትዮጵያ ጦርነት በመቀስቀሱ ማዘናቸውን ገልጸዋል። ሁለቱም ወገኖች ጦርነቱ አቁመው በአካባቢው የሰብአዊ እርዳታ ገብቶ ነገሮች ወደ ሰላም እንዲመለሱ ጥሪ አቅርበዋል። ይህንንም የተመለከተ ዘርዘር ያለ ዘገባ ከዜናው በኋላ

ይዘን እንመለሳለን። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳ አሸናፊና ግርማ ደገፋው በምስልና ድምጽ ቅንብር፣ አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጠይቃለን

ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ማዳመጥ ትችላላችሁ። አሁን ለምሽቱ ወደ ያዝ ነው ዋና ዋና የዓለም ዜናን ውሰዳችሁ። ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግዶ ወልዴ ነኝ።

ዛሬ በአንጎላ እየተካሄደ ላለው ምርጫ 26,000 የምርጫ ጣቢያዎች ሲከፈቱ የሀገሪቱ ዜጎች ፕሬዝዳንታቸውን ጨምሮ አዲስ አመራር ይመርጣሉ። ምርጫውን ለማሸነፍና መንግሥት ለመመስረት በሥልጣን ላይ ያለው ገዢ ፓርቲ ለመጀመሪያ ጊዜ ከተቃዋሚው ከፍተኛ ፍክክር ገጥሞታል።

የአሜሪካ ድምጹ መሐመድ ዩሱፍ እንደዘገበው በትንሹ 14 ሚሊዮን አንጎላውያን ለምርጫ ሲመዘገቡ ምርጫው በስልጣን ላይ ባሉትና የኤምፒኤልኤ ተወካይ ፕሬዚዳንት ጆዋ ሎሬንሶ እና በተቀናቃኙ የዩኒታ መሪ አዳልቤርቶ ኮስታ መካከል ተቀራራቢ ፉክክር እንደሚካሄድ የፖለቲካ ታዛቢዎች በመናገር ላይ ናቸው። 220 የሚሆኑ የፓርላማ መቀመጫዎችም ለምርጫ ቀርበዋል።

የአንጎላ ድምፅ ሰጪዎች የአንድ ፓርቲ አገዛዝን በመቀጠልና ከተቃዋሚው አዲስ ፕሬዝደንትን በመመረጥ መካከል ይመርጣሉ ብሏል። የቪኦኤው መሐመድ ዩሱፍ ከናይሮቢ በላከው ዘገባ የፖለቲካ ተንታኞች እንደሚሉት የኢኮኖሚ ተግዳሮቶች በምርጫ ዘመቻው ዋና ጉዳይ ሆነው ባሉበት ወቅት ተቃዋሚው ዩኒታ ወጣት ድምፅ ሰጪዎችን ሊስብ ችሏል። ከ16 ሚሊዮን በላይ የሚሆኑ አንጎላውያን በቀን ከ2 ዶላር በታች ገቢ ይኖራሉ።

ከአገሪቱ ውጭ የሚኖሩ አንጎላውያን በዚህ ምርጫ ለመሳተፍ መብት ተሰጥቷቸዋል። በአንጎላ ዛሬ የሚደረገው ምርጫ አምስተኛው የብዛ ፓርቲ ምርጫ ቢሆንም ገዢው ኤምፒኤልኤ ሀገሪቱ ከፖርቹጋል ነጻ ከወጣችበት እንደ አውሮፓውያን አቆጣጠር ከ1975 ዓ ም ጀምሮ በስልጣን ላይ ከርሟል።

ዛሬ በአንጎላ የሚደረገውን ምርጫ አስመልክቶ የአሜሪካው ኮንግረስ አባልና በውጭ ጉዳዮች የአፍሪካ የዓለም ጤናና ሰብአዊ መብት ንዑስ ኮሚቴ ሰብሳቢ ካረን ባስ በአስተላለፉት መልእክት የትኛውን ፓርቲ ያሸንፍ የዴሞክራሲ ሂደቱን መዋቅራዊ የሚያደርጉ ለውጦችን እንዲተገብር ጥሪ አድርገዋል።

ከካርን ባስ ቢሮ የተለቀቀው መግለጫ እንዳለው ዓለም አቀፍ ታዛቢዎች የአንጎላን ምርጫ ለመታዘብ በመገኘታቸው ደስተኛ መሆናቸውን የገለጹት የካሊፎርኒያ የዲሞክራሲ ፓርቲ ወኪል የምክር ቤት አባሏ ካርን ባስ የሀገሪቱ የምርጫ ኃላፊዎች የሕዝብን ድምፅ አክብረው እንዲይዙ ጠይቀው ነፃ፣ ፍትሐዊ እና ግልጽነት ያለው ምርጫ እንዲሁም ሰላማዊ የስልጣን ሽግግር ለጠንካራ ዲሞክራሲ አስፈላጊ ናቸው ብለዋል።

አንጎላ እነዚህን የዴሞክራሲ መመሪያዎች እንደምትፈጽም ተስፋ አድርጋለሁ ያሉት የምክር ቤት አባሏ ይህ ምርጫ በዩናይትድ ስቴትስና አንጎላ መካከል ያለውን ግንኙነት ለማጠናከርና እንዲሁም የንግድና የጂኦፖለቲካ አዲስ ትብብር ለማድረግ በር የሚከፍት ጥሩ አጋጣሚ ነው ብለዋል። አንጎላውያን ድምጻቸው እንዲሰማ ጥረት በሚያደርጉበት ወቅት

ዛሬ የሚደረገው ፕሬዝደንታዊ ምርጫ ወሳኝ ክስተት ነው። አንጎላ በቀጠናው የኢኮኖሚ መሪ፣ ለአካባቢ ግጭቶች ገላጋይ፣ በቅርብ ዓመታት ደግሞ ከዩናይትድ ስቴትስ ጋር ያላትን ግንኙነት ያጠናከረች ሀገር በመሆኗ በተቃዋሚው አዳልቤርቶ ኮስታ ጁኒየር እና ለሁለተኛ ጊዜ በሚወዳደሩት በተቀማጩ ፕሬዝደንት ጆዋ ሎሬንሶ መካከል የሚደረገው ፉክክርና ምርጫ ወሳኝ ነው ያሉት ካርምባስ፣ በተለይም ምርጫው ከአስቸጋሪውና በአፍሪካ ረጅም አገዛዞች ከነበረው የሆሴ ኤዶ

ኢዱዋርዶ ዶስ አንቶስ አገዛዝ ወዲህ የሚደረግ በመሆኑ ወሳኝ ምርጫ ነው ብለዋል ሲል ከጽህፈት ቤታቸው የወጣው መግለጫ አመልክቷል። በምስራቅ ሶሪያ የሚገኙ ከኢራን እስላማዊ አብዮታዊ ዘብጓድ ጋር ግንኙነት ያላቸው ቡድኖች ሲጠቀሙበት የነበረ አገልግሎት ነው የተባለ መሠረተ ልማቶችን ከአየር መደብደቡን የአሜሪካ ጦር ትናንት ማምሻውን አስታውቋል።

ከዩናይትድ ስቴትስ ማዕከላዊ እዝ ኮሚኒኬሽን ኃላፊ ጆ ቡቺኖ የወጣውና ለቪኦኤ የደረሰው መግለጫ እንዳመለከተው ፕሬዚደንት ጆ ባይደን በዴርኤል ዙር የተደረገውን የአየር ድብደባ ማጽደቃቸውን እና ይህም በስፍራው ያሉ የአሜሪካ ኃይሎችን በኢራን ከሚደገፉ ቡድኖች ጥቃት ለመከላከል ነው ብሏል።

አሜሪካውያንን ለመጠበቅና ለመከላከል የዛሬው ጥቃት አስፈላጊ ነበር። የተጎጂዎችን ቁጥር የቀነሰና ወደ ተባባሰ ደረጃ የማያደርስ ተመጣጣኝና የታቀደ እርምጃ ዩናይትድ ስቴትስ ወስዳለች ብለዋል ቡቺ ነው መግለጫው። በተጨማሪም በምስራቅ ሶሪያ የሚገኙ የአሜሪካ ወታደሮችና በአሜሪካ በሚደገፉ የሶሪያ ተቃዋሚ ተዋጊዎች የሚገለገሉበት ቅጥር ግቢ ላይ ነሐሴ ዘጠኝ ቀን በድሮን የተፈጸመ ጥቃትን አስታውሷል።

ኢራን ዛሬ ባወጣችው መግለጫ ደግሞ ሶሪያ ውስጥ በአሜሪካ ኢላማ ከተደረጉት ቡድኖች ጋር ምንም ግንኙነት እንደሌላት አስታውቃለች። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው።

ኢራን የኒውክሌር ስምምነቱን እንደገና ለማነሳሳት በወጣው ሰነድ ላይ የሰጠችውን አስተያየት በተመለከተ አሜሪካ በቅርቡ መልስ ትሰጣለች ተብሎ እየተጠበቀ መሆኑን የቪኦኤው ክሪስ ሃናስ ዘገባ አመልክቷል። በኢራን ላይ የተጣለው ማዕቀብ እንዲላላ በምትኩም ኢራን ኒውክሌር ማበልጸጓን እንድትቀንስ የተደረሰው ዓለም አቀፍ ስምምነት ጋሬጣ ከገጠመው ዓመታት ተቆጥረዋል። ከወራት ድርድር በኋላ በአውሮፓ ሕብረት የወጣውን ሰነድ አሜሪካ በማጥናት ላይ ነች።

አንድ የባይደን አስተዳደር ከፍተኛ ባለስልጣን ሁለቱ ወገኖች ከሁለት ሳምንት በፊት ከነበሩት የተሻለ ወደ ስምምነት የቀረቡ ቢሆንም አንዳንድ ክፍተቶች ግን ይቀራሉ ማለታቸውን የክሪስ ሐናስ ዘገባ ጠቁሟል።

በአውሮፓ ህብረት የወጣው ሰነድ የኢራን እስላማዊ አብዮታዊ ዘብ ጓድ ከአሸባሪ ዝርዝር ውስጥ ይውጣ የሚለውንም ሆነ ዓለም አቀፉ የአቶሚክ ኃይል ኤጀንሲ በሶስት ቦታዎች ላይ በታዩት የዩራኒየም ዱካዎች ላይ የሚያደርገውን ምርመራን እንዲያቆም የሚሉትን የኢራን ጥያቄዎች እንዳልጨመረ ባለስልጣኑ ተናግረዋል። የዩናይትድ ስቴትስና የኢራን ተወካዮች ቪየና ውስጥ በስማ በለው እየተደራደሩ መሆኑ ታውቋል። ሰይድ መሐመድ መራንዲ የተባሉና የኢራን ተደራዳሪዎች አማካሪ በትዊተራቸው እንዳስታወቁት ግን ኢራን

እስላማዊ አብዮታዊ ዘብጓድ ከአሸባሪ ዝርዝር ውስጥ ይውጣልኝ ብላ ጠይቃ አታውቅም። አክለውም እንዳሉት ዓለም አቀፉ የአቶሚክ ኃይል ኤጀንሲ የሐሰት ክሶቹን ፋይል ከመዝጋቱ በፊት ኢራን ስምምነቱን አትቀበልም። ኢራን በአንድ ወገንና

አሜሪካ፣ እንግሊዝ፣ ቻይና፣ ፈረንሳይ፣ ሩሲያ እና ጀርመን በሌላ ወገን እንደ አውሮፓውያን አቆጣጠር በ2015 ዓ ም የኢራን ኒውክሌር ስምምነት የተባለንና አገሪቱ ላይ የተጫነው ማዕቀብ እንዲላላ ኒውክሌር እንዳታበለጽግ የሚያግደውን ስምምነት ለመፈጸም ተስማምተው ነበር።

እንደ አውሮፓን አቆጣጠር በ2018 ዓ ም የቀድሞ የአሜሪካ ፕሬዚደንት ዶናልድ ትራምፕ ስምምነቱ ለኢራን በጣም ያጋደለ ነው በሚል ከስምምነቱ ሲወጡ፣ ኢራን ደግሞ ስምምነቱን በሚጥስ ሁኔታ ተጨማሪ ዩራኒየም በማበልጸግና የተሻሻሉ የኒውክሌር መሳሪያዎችን በማዘጋጀት ተጠምዳ ሰንብታለች። ዩክሬናውያን የሚዋጉት የወደፊት ዕጣ ፈንታቸውን ለመወሰን ነው ሲሉ ፕሬዚደንት ቮሎዲሚር ዜሌንስኪ ዛሬ በታሰበው የሀገራቸው የነጻነት ቀን ባደረጉት ንግግር አስታውቀዋል።

ሩሲያ ዩክሬንን ከወረረች ዛሬ የስድስተኛ ወሩ ነው። ከኪየቭ የነጻነት አደባባይ በቪዲዮ ባደረጉት ንግግር ዩክሬን ለድንበሯ እስከ መጨረሻው ትዋጋለች ብለዋል። ከጦርነቱ ፍጻሜ በኋላ ሰላም ቢመጣም ዩክሬን ግን አሁን ድልን መቀዳጀት ተሻለች ሲሉ ማከላቸውን የቪኦኤው ክሪስ ሃናስ ዘገባ አመልክቷል።

ድልን ስንቀዳጅና ስናከብር ክንዳችንን አንድ ላይ እናነሳለን። መሬታችንንና ሕዝባችንን አንለውጥም። ዩክሬን ማለት ሁሉም የዩክሬን ግዛት ማለት ነው፣ ሀያ አምስቱም ክልሎች፣ ምንም የምንሰጠው ወይም የምንደራደርበት መሬት አይደለም ብለዋል ዜሌንስኪ። ዜሌንስኪ እንዳሉት ዩክሬን የምሥራቅ ዶንባስንም ሆነ ክሬሚያን ትቆጣጠራለች።

የሩሲያ ጦር በጦርነቱ መጀመሪያ ላይ ወደ ዩክሬን መዲና ኪየቭ አድርጎት የነበረው ግስጋሴ በመጨናገፉ ትኩረቱን ወደ ዶንባስ አቅጣጫ አድርጓል። በሩሲያ የሚደገፉ ተገንጣዮች ከእንደ አውሮፓውያን አቆጣጠር 2014 ዓ ም ጀምሮ ከዩክሬን ኃይሎች ጋር ሲዋጉ ቆይተዋል። በዛው ዓመት ሩሲያ ክሬሚያን ገንጥላ ከግዛቷ ጋር በተቀላቀልም ዓለም አቀፉ ማህበረሰብ ግን እውቅና ነፍጓታል። የነጻነት ቀኑን በማስመልከት በኪየቭ ሊካሄዱ የነበሩ ህዝባዊ ዝግጅቶች የሩሲያ ኃይሎች የሲቪል ተቋማት

ልማትንና የመንግስት አገልግሎቶችን ኢላማ ለማድረግ ጥረት እያደረጉ ነው የሚል ማስጠንቀቂያ የአሜሪካና የዩክሬን ባለስልጣናት ካሰሙ በኋላ መሰረዛቸውን የክሪስ ሃናስ ዘገባ ጨምሮ ገልጿል። አሜሪካ የዩክሬንን ኃይሎች ለመጪው ዓመታት ለማሰልጠንና አቅርቦት እንዲያገኙ ለማገዝ የሶስት ቢሊዮን ዶላር ተጨማሪ ይገዛ እንደምትሰጥ ባለስልጣናት ዛሬ ረቡዕ ያስታውቃሉ ተብሎ ይጠበቃል።

እርዳታው ግን የድሮን የጦር መሳሪያዎችና ለአንድ ወይም ለሁለት ዓመት በጦር ሜዳ ለማይውሉ ሌሎች መሳሪያዎች ኮንትራት ለመስጠት ይውላል ተብሏል። እርዳታው ከአንድ ዓመት ተኩል በፊት ከተሰጠው የ10.6 ቢሊዮን ዶላር እርዳታ ተጨማሪ መሆኑ ታውቋል። በተያያዘ ዜና ቫቲካን ኒውስ እንዳስታወቀው የሮማው ሊቀ ጳጳስ ፍራንሲስ በዛሬው ንግግራቸው ለስድስት ወራት የጦርነትን ገፈት ቀምሰዋል ላሏቸው የዩክሬናውያን ጸሎት እንዲደረግ ከዚህ በፊት ያሰሙትን ጥሪ በድጋሚ አድሰዋል።

ሊቀጳጳሱ እየተካሄደ ያለውን እና ህፃናት ወላጆቻቸውን በሁለቱም ወገን እየተነጠቁበት ነው ያሉትን ጦርነት እብደት ሲሉ ገልጸውታል። በመጨረሻም አድማጮች፣ የታይላንዱ ጠቅላይ ሚኒስትር ፕራዩት ቻን ኦቻን ከስምንት ዓመት የሥልጣን ዘመን በኋላ የሀገሪቱ ህገ መንግሥታዊ ፍርድ ቤት ዛሬ ከስራቸው አግዷል። ፍርድ ቤቱ ውሳኔውን ያሳለፈው ከተቃዋሚው በኩል በቀረበ ጥሪ መሠረት መሆኑን የቪኦኤ ዘጋቢ ቪጂትራ ዱዋንግዲ ከባንኮክ በላከችው ዘገባ ላይ ጠቅሳለች።

የቻንኦቻ አገዛዝ አገሪቱን ወደ አምባገንነት የመራና የኑሮ ልዩነቱ እየሰፋ እንዲመጣ ያደረገ ነው ተብሏል። ቻንኦቻ ሥልጣን የያዙት እንደ አውሮፓውያን አቆጣጠር 2014 በተደረገ መፈንቅለ መንግሥት መሆኑ ይታወሳል። ቻን ኦቻ መልስ ለመስጠት የ15 ቀን ጊዜ አላቸው። አድማጮች፣ ለምሽቱ ያዘጋጀነው ዜና በዚሁ ተጠናቋል። ከቀሪ ፕሮግራሞች ጋር እንድትቆዩ እየጋበዝኩ በእኔ በኩል መልካም ምሽት።

እንግዲ ወልዴን ላለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ወስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ

ነሐሴ 18 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤኒውስ ዶት ኮም እንደዚሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። ሃሽታግ ቪኦኤ አምሃሪክ ብላችሁ በትዊተር ገጻችንም ላይ ተከተሉን፣ አስተያየቶቻችሁን አድርሱን። አሁን ለዕለቱ ወደ ያዝ ነው የመጀመሪያው የአብይ ርዕስ ዘገባችን እናልፋለን።

የሰሜን ኢትዮጵያ ጦርነት ዳግም መቀስቀሱ ተገለጸ። በሰሜን ኢትዮጵያ ትግራይ ክልልን የሚያስተዳድሩ ባለስልጣናት የኢትዮጵያ ጦር ከፍተኛ መጠን ያለው ጥቃት

አደረሰብን ሲሉ ዛሬ መግለጫ አውጥተዋል። ይህንን ክስ ያጣጣለው የኢትዮጵያ መንግስት በበኩሉ ጥቃት የተከፈተው ከህወሓት በኩል መሆኑን ገልጿል። የጦር መሳሪያ ጭኖ በሱዳን በኩል የኢትዮጵያን አየር ክልል ጥሶ ሲገባ የነበረ አውሮፕላን ተመቶ መጣሉንም

የኢትዮጵያ መንግስት አስታውቋል። የህወሓት ቃል አቀባይ እና የትግራይ ክልል የውጭ ግንኙነት ቢሮ በሚል በትዊተር ገጽ ላይ መግለጫ የሚያወጣው አካል ደግሞ ድርጊቱ ሐሰት መሆኑን በአወጣው መግለጫ አስታውቋል። ወደ ትግራይ የገባ አውሮፕላን የለም፣ ተመትቶ የወደቀ አውሮፕላንም የለም ብሏል። በሌላ በኩል በሰሜን ኢትዮጵያ ጦርነቱ ዳግም መቀስቀሱ ከፍተኛ

ሁኔታ እንዳስደነገጣቸውና እንዳሳዘናቸው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ አስታውቀዋል። የትግራይ፣ አማራ፣ ኦሮሞና አፋር ክልል ነዋሪዎች እስካሁን ከፍተኛ ስቃይ እንደደረሰባቸው ያስታወሱት ዋና ጸሐፊው ጥቃቱ በአስቸኳይ እንዲቆምና በኢትዮጵያ መንግስትና በህወሓት መካከል የሰላም ውይይት ለማድረግ የሚደረገው ጥረት እንዲቀጥል

አሳስበዋል። ሰብአዊ እርዳታ ለሁሉም እንዲዳረስና መሰረታዊ አገልግሎቶች እንዲቀጥሉም ተማጽኖ አቅርበዋል። ኬኔዲ አባተ እነዚህን መግለጫዎች አካቶ በወሎ አካባቢ የሚኖሩ ነዋሪዎችን አስተያየት ጨምሮ እንደሚከተለው ያቀርበዋል።

ለስድስት ወራት ቆሞ የነበረው የሰሜን ኢትዮጵያው ጦርነት ዛሬ ነሐሴ 18 2014 ዓ ም ጎህ ሳይቀድ ከሌሊቱ 11 ሰዓት ጀምሮ እንደ አዲስ መቀስቀሱን የፌዴራል መንግስትና ህወሀት ባወጧቸው የተናጠል መግለጫዎች አመልክተዋል። በተለያዩ አቅጣጫዎች ጥቃት ተፈጽሞብኛል በማለት ለጦርነቱ መቀስቀስ አንዳቸው ሌላኛቸውን ተጠያቂ አድርገዋል። በጉዳዩ ላይ ቀድሞ መግለጫ ያወጣው ህወሀት የፌዴራል መከላከያ ሰራዊትና የአማራ ክልል ኃይሎች በደቡባዊ ግንባር ጥቃት መክፈታቸውን አስታውቋል።

The

የትግራይ ወታደራዊ ኮማንድ ያወጣው መግለጫ መሆኑን በመጥቀስ የህወሀት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ያጋሩት ጽሁፍ የፌዴራል መከላከያ ና የአማራ ኃይሎች በጩቤ በር ጃኖራ ጉባጋላ ያለው አላማጣ ባላ ና ብሶ በራ አቅጣጫዎች ሰፊ የማጥቃት ዘመቻ ጀምረዋል ሲል ይከሳል። በዚህም የፌዴራሉ መንግስት የወሰነውን የተኩስ አቁም ስምምነት እንደጣሰ ህወሀት በመግለጫው አመልክቷል። ይህን የህወሀትን ክስ ያጣጣለው የኢትዮጵያ መንግስት በበኩሉ ጥቃት የከፈተው ህወሀት መሆኑን የሚ

ገልጸው የኢትዮጵያ የመንግስት ኮሚኒኬሽን አገልግሎት ዛሬ እኩለ ቀን ላይ ባወጣው መግለጫ የሽብር ቡድን ሲል የገለጸው ህውሀት ሰሞኑን ሲፈጽም የሰነበተውን ትንኮሳ ገፍቶበት ዛሬ ንጋት ላይ በምስራቅ ግንባር በቢሶበር በዞብል እና በተኩለሽ አቅጣጫዎች ከሌሊቱ 11 ሰዓት ጀምሮ ጥቃት ፈጽሟል ብሏል። በዚህም ህውሀት ተኩስ ማቆሙን በይፋ አፍርሷል ያለው የመንግስት ኮሚኒኬሽን የፈጸመው ጥቃትም ሆነ እሱን ተከትሎ ያወጣው መግለጫ አስቀድሞ ለትንኮሳው ሲዘጋጅ እንደነበር ገልጽ ማሳ

يانوسيل من توال.

ጦርነቱ ዳግም መቀስቀሱ ይፋ በሆነበት በዛሬው ዕለት የጦር መሳሪያ ጭኖ በሱዳን በኩል የኢትዮጵያን አየር ክልል ጥሶ ሲገባ የነበረ አውሮፕላን በኢትዮጵያ አየር ኃይል ተመቶ መውደቁንም መንግስት አስታውቋል። አውሮፕላኑ ለህወሀት ኃይሎች የጦር መሳሪያ ጭኖ ሲጓዝ እንደነበረ ነው የተገለጸው። የኢትዮጵያ ጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ የሆኑት አምባሳደር ሬድዋን ሁሴን በትዊተር አድራሻቸው ባሰፈሩት አጭር ጽሁፍ ይህንኑ አረጋግጠዋል። አምባሳደር ሬድዋን በዚህ ጽሁፋቸው የሀገራችን ታሪካዊ ጠላቶች ንብረት የሆነ አውሮ

አውሮፕላን መሳሪያ ጭኖ መቀሌ ሲያራግፍ መጥቶ መጣሉን መከላከያ ገልጿል ብለዋል። በአገር መከላከያ ሰራዊት የመከላከያ ህብረት ዘመቻ ዋና መምሪያ የመከላከያ ኃይል ስምሪት ኃላፊ ሜጀር ጀኔራል ተስፋዬ አያሌውን ጠቅሶ የኢትዮጵያ ዜና አገልግሎት ባወጣው ዘገባ ደግሞ በሱዳን አድርጎ የኢትዮጵያን አየር ክልል ጥሶ በሁመራ ሰሜናዊ ክፍል በኩል ወደ ትግራይ ሲያልፍ የነበረ ለህወሀት የጦር መሳሪያ ሊያቀብል የነበረ አውሮፕላን በአየር ኃይል ማታ አራት ሰዓት ላይ ተመቶ መውደቁን አመልክቷል። ይሁን እንጂ የህወሀት ቃል አቀባይ ጌታ

መሆናቸው ረዳ በትዊተር ገጻቸው በሰጡት ምላሽ ድርጊቱ ሐሰት እንደሆነ ገልጸዋል። ወደ ትግራይ የጦር መሳሪያ ጭነው የተጓዙ አውሮፕላኖች ስለመኖራቸውና ከእነዚህም አንዱ በአየር ኃይል ተመቶ ስለመውደቁ በመግለጽ የኢትዮጵያ ባለስልጣናት ያልተፈጸመ ትርክት እየፈጠሩ ነው ብለዋል። የትግራይ ክልል የውጭ ግንኙነት ቢሮ የተባለ አካል በበኩሉ ባወጣው መግለጫ ባለስልጣናት የኢትዮጵያን አየር ክልል ጥሶ በመግባት በትግራይ ክልል መሳሪያ ሲያራግፍ የነበረ አውሮፕላን የኢትዮጵያ መንግስት መጥቶ ጥሏል ማለታቸውን አጣጥሏል።

ወደ ትግራይ የገባ አውሮፕላን የለም ተመትቶ የወደቀ አውሮፕላንም የለም ያለው መግለጫው የኢትዮጵያ መንግስት በትግራይ ላይ የአየር ጥቃት ለማድረግ ሁኔታዎችን እያመቻቸ ነው ሲል ምላሽ ሰጥቷል። አውሮፕላኑ ግዛቷን አቋርጦ እንዳለፈ ከተጠቀሰችውና ከኢትዮጵያ ጋር በተለያዩ ምክንያቶች አለመግባባት ውስጥ ከምትገኘው ሱዳን በኩል ግን ይህ ዘገባ እስከተጠናቀረበት ሰዓት ድረስ የተሰጠ ምላሽ የለም።

በዚህ ጉዳይ ላይ ከኢትዮጵያ መንግስት ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረትም አልተሳካም። ዛሬ ጦርነቱ እንደተቀሰቀሰባቸው ከተገለጹ አካባቢዎች መካከል ከሆኑት የአማራ ክልል ሰሜን ወሎ ዞን ሰሜናዊ ክፍል ለአሜሪካ ድምፅ አስተያየታቸውን የሰጡ ግለሰቦች በአካባቢያቸው የከባድ መሳሪያ ድምጾች እንደሚሰሙ ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የፍስለታ ጾም ምክንያት በማድረግ ወደ ሰሜን ወሎ ራማ ኪዳነ ምሕረት ገዳም ሰሞኑን ተጉዛ እንደነበረች የገለጸችው አንዲት ምእመን ለደሴው

የቪኦኤ ዘጋቢ መስፍን አራጌ በሰጠችው አስተያየት ይህም ብላለች። እኛ እንደዚህ ሆናል ብለን አላሰብንም። የሚገርም ነገር ያው እንቆያለን ብለን ስናስብ ስር ሰዓት የጀመረ ሲም ሲንጣጣ ተኩሶ እየተሰማ ነበር። ከባድ መሳሪያውም ይህ እንደ ፈንድሻ ጡጡጡት የሚለው ነገር እዚህ ሰማ ነው። እንደገና መልሰን ዛሬ ጧት ራማ አሁን እኛ ቀዩ ጋር የሚባለው ጋር እየደረሰ ነው ወደ ቆቦ

ማንነቷ እንዲገለጽ ያልፈለገችው አስተያየት ሰጪዋ እስከ ነሐሴ 21 በራማ ኪዳነ ምህረት የመቆየት እቅድ ቢኖራትም በሚሰማው የተኩስ ድምፅ በመረበሻ ምክንያት ከሌሎች ምዕመናን ጋር በመሆን በመመለስ ላይ እንደሆነች ነው የገለጸችው። ሆኖም አስተያየቷን በመስጠት ላይ እንዳለች የስልክ መስመሩ በመቋረጡ ዝርዝር መረጃ አላገኘንም። የከባድ መሳሪያ ድምፆች እስከ ቆቦ ከተማ ድረስም እንደሚሰሙ የከተማዋ ነዋሪዎች ገልጸዋል። አሁን ረ ከተማው ላይ ያለነው ከባድ መሳሪያ ድምፅ ይሰማል

ማለት በቅርብ ርቀት ነው። ድምፅ የሚሰማው በቅርብ ርቀት ነው። የከተማው ነዋሪ ስሜቱን እንዴት አየኸው? ምንም መሸሽ እንደ በፊቱ እንትን ምናምን እንዲደዘር ፍራቻ ምንም ነገር የለም። ግብይት፣ ሌሎች መሰረታዊ አገልግሎቶችስ እንዴት ናቸው? ባንክ ተዘርቷል። ጎላይ ከተማ ላይ ብዙም ሰላም ነው። የመንግስት ስራዎችስ? የመንግስት መስሪያ ቤቶች አብዛኛዎች ያው ክፍት ነው። ግን ብዙም እንዲሰራ ምናምን የለም ለማወጣ ጦርነቱ ከሚደረግባቸው ቦታዎች ውስጥ የሚመጡ ሰዎች አሉ ተፈናቅለው ምንም ምንቅስቃ

ድጋፍ የለም እስካሁን ይመጣ። ሌላ አስተያየት ሰጪ ደግሞ ሁኔታውን እንዲህ ገልጿል። እስካሁን ለአካባቢው ከበድ ያለ የተኩሱ ድምፅ ወይም ደግሞ የከባድ መሳሪያ ድምፅ ይሰማል። በተለያዩ አቅጣጫዎች ነው በዚህ በመረዋ አካባቢ እና በዚህ በቆቦ መስመር ደግሞ በራማ ኪዳነ ምሕረት አካባቢ መረዋ አካባቢ ያለ መረዋ ማለት የራያ አዋሳኝ ወይም ደግሞ እነሱ የኛ ነው ብለው የያዙት መሬት ነው። ሌሊት አስራ አንድ ሰዓት ላይ ነው የጀመረ። አሁን ቆቦ ከተማ እንዴት ነች? ቆቦ እስካሁን ባለው ነገር መኪናም እንቅስቃሴም ደህና ነው ግን ትንሽ ይሄ

የሚሰማው ድምጽ ግን ትንሽ ሕዝቡ ላይ ግርታንና ስርዓት እየፈጠረ ምክንያቱም እንደሚታወቀው ከዚህ የነበረውን ነገር ስለሚያውቁ ሕዝቡ

በትግራይ ክልል የስልክ ግንኙነት ባለመኖሩ በክልሉ በኩል ያለውን ሁኔታ በተመለከተ ከክልሉ ነዋሪዎች ማጣራት አልተቻለም። እዚያ በሚገኘው የአሜሪካ ድምፅ ዘጋቢ በኩል መረጃ ለማግኘት ያደረግነው ጥረትም አልተሳካም። በሌላ በኩል በሰሜን ኢትዮጵያ ጦርነቱ ዳግም መቀስቀሱ በከፍተኛ ሁኔታ እንዳስደነገጣቸውና እንዳሳሰባቸው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ አስታውቀዋል። የትግራይ አማራ፣ ኦሮሞና አፋር ክልል ነዋሪዎች እስካሁን ከፍተኛ ስቃይ እንደደረሰባቸው ያስታወሱት ዋና

ጸሐፊው ግጭቱ በአስቸኳይ እንዲቆምና በኢትዮጵያ መንግስትና በህወሀት መካከል የሰላም ውይይት እንዲጀመር የሚደረገው ጥረት እንዲቀጥል አሳስበዋል። ሰብአዊ እርዳታ ለሁሉም እንዲዳረስና መሰረታዊ አገልግሎቶች እንዲቀጥሉም ተማጽኖ አቅርበዋል። ዛሬ የተቀሰቀሰው ጦርነት የሰላም ውይይት ለማካሄድና ምግብና መሰረታዊ እርዳታ ለሚያስፈልጋቸው በሚሊዮኖች የሚቆጠሩ ሰዎች ሰብአዊ እርዳታ ለማድረግ የሚደረገውን ጥረት የሚያሰናክል ይሆናል ተብሎ ተሰግቷል። የኢትዮጵያ መንግስት ከየካቲት 17/2014

ዓመተ ምህረት ጀምሮ ለሰብአዊነት ሲባል በተናጠል ግጭት ለማቆም መወሰኑን ተከትሎ ህውሀትም መሰል እርምጃ እንደሚወስድ ካሳወቀ በኋላ ላለፉት ስድስት ወራት ውጊያ ተቋርጦ መቆየቱ ይታወቃል። ይሁን እንጂ በእነዚህ ጊዜያት ትንኮሳ ተፈጸመብኝ የሚሉ ክሶች ከሁለቱም አካላት ሲቀርቡ ቆይተዋል። መሰል ክሶችን በተደጋጋሚ ሲያቀርብ የቆየው ህውሀት ከጥቂት ቀናት በፊት ባወጣው መግለጫ

በሰሜን ምዕራብ በኩል የፌዴራል መንግስት ኃይሎች በትግራይ ኃይሎች ላይ የከባድ መሳሪያ ድብደባ ፈጽመዋል ማለቱ አይዘነጋም። ይህን ክስ ያጣጣለው የኢትዮጵያ መንግስት በበኩሉ የህውሀት ውንጀላ ከሰላም ድርድሩ ለመውጣትና ወደ ጦርነት ለመግባት የሚቀርብ ሰበብ እንደሆነ አስታውቆ ነበር። የግጭት ማቆም ውሳኔ ተግባራዊ በተደረገባቸው ያለፉት ስድስት ወራት ህውሀት የተለያዩ ትንኮሳዎችን ሲፈጽም እንደቆየም ነው የኢትዮጵያ መንግስት የገለጸው። ህውሀት በዛሬው መግለጫው የኢትዮጵያ መከላከያ ኃይልና የአማራ ኃይሎች ጀምረው

ተደርድረውታል ያለውን ጥቃት በመመከት ወደ ጸረ ማጥቃት በማሸጋገር የተወረረውን የትግራይ ሉዓላዊ መሬት ለመመለስና የተፈናቀለውን ህዝባችንን ወደ ቦታው እንዲመለስ ለማስቻል ያለው ዝግጁነት ሙሉ መሆኑን የትግራይ ሰራዊት ወታደራዊ ኮማንድ ለመግለጽ ይወዳል ብሏል። ቀድሞም በተካኑበት የሐሰት ፕሮፓጋንዳ ስራ ራሳቸው ተንኩሰው ራሳቸው እየጮሁ ይገኛሉ በማለት ጥቃት የከፈቱት የህወሓት ኃይሎች መሆናቸውን የገለጸው የኢትዮጵያ መንግስት በበኩሉ ጥቃቱን በመከላከል ላይ መሆኑን የገለጸው

መንግስት በኮሚዩኒኬሽን ክፍሉ አማካኝነት ባወጣው መግለጫ የመከላከያ ሰራዊታችንና መላው የጸጥታ ኃይላችን ከሽብር ቡድኑ የተሰነዘረውን ጥቃት በተቀናጀ መልኩ በድል እየመከቱት ይገኛሉ ሲል ጠቅሷል። በዛሬው እለት ዳግም ጦርነት መቀስቀሱ ይፋ የሆነው በሰው ህይወትና በንብረት ላይ ከፍተኛ ጉዳት ያደረሰውንና ከጥቅምት 24 2013 ዓ ም ጀምሮ የቆየውን የሰሜኑን ግጭት በድርድር በመቋጨት ሰላም ለማውረድ ጥረቶች እየተደረጉ ባሉበት ወቅት ነው። ለአሜሪካ ድምፅ

ኬኔዲ አባተ፣ አዲስ አበባ። አድማጮች ባለፈው ሳምንት የአሜሪካ ድምፅ

በአማራ በትግራይ እና በአፋር ክልል የሚገኙ ባለፈው ጦርነት የጥቃት ሰለባዎች የነበሩና በአሁኑ ሰዓትም በማገገም ላይ ከሚገኙ አስተያየት ሰጪዎች የተደረገ ካለው የሰላም ድርድር የሚጠብቁት ካለ እና ስለ ድርድሩ የሚሰጡት አስተያየት ምን እንደሆነ ተጠይቀው አብዛኞቹ ሰላም

እንደሚፈልጉና ሰላም መጥቶ ወደ ቀያቸው ከየተፈናቀሉበት ወደ ቀያቸው ተመልሰው ኑሯቸውን መምራት እንደሚፈልጉ መግለጻቸው አይዘነጋም። በድጋሚ አሁን ተቀስቅሷል በተባለው ጦርነት ዙሪያ እና በ እየተካሄደ ይገኛል ወይም ደግሞ ሊካሄድ ነው ስለተባለው ጦርነት አስተያየቶችን ጠይቀን

በድጋሚ ይዘን እንመለሳለን። የተከታተላችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው የሰማችሁት። የእለቱ አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል።

ትንታኔው መጽሔት ዝግጅታችን ዘገባ ወደ ቦረና እንወስዳችኋለን። እዛ አካባቢ ያለውን ድርቅ ይመለከታል።

የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በኢትዮጵያ በድርቅ ምክንያት የምግብ እርዳታ የሚፈልጉ ሰዎች ቁጥር በአንድ አመት ውስጥ በእድፍ በእጥፍ ማደጉን አስታውቋል። ቢሮ ባለፈው ሐምሌ ማብቂያ ባወጣው ሪፖርት አሁን በኢትዮጵያ በድርቅ የተጎዱ አካባቢዎች ከ16 ሚሊዮን ህዝብ በላይ የምግብ እርዳታ እንደሚፈልግም

ይፋ አድርጓል። መንግስት በተለይም በኦሮሚያ፣ በሶማሌ እንዲሁም በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ለተረጂዎች የሰብአዊ እርዳታ በማድረስ ላይ መሆኑን ሲናገር፣ ነገር ግን በድርቁ ጉዳት የደረሰባቸው ነዋሪዎች ድጋፉ በቂና ተመጣጣኝ አለመሆኑን በመግለጽ እርዳታ እየጠየቁ ይገኛሉ። ይህንን በተመለከተ ሰሞኑን ወደ ቦረና

ጉዞ የነበረው ዘጋቢያችን ገልሞ ዳዊት ተከታዩን ዘገባ አሰናድቷል። ወይዘሮ ቀበሌ ቆንስቻ በድርቅ ከተጎዱ የቦርና ዞን ወረዳዎች አንዷ በሆነችው ድሬ ወረዳ ሰመራው ቀበሌ ነዋሪ ናቸው። ራኮ ፉንጅሩ ቀኒሳዴኑ ራኮ

ጋን ሳዲ ኸኑረ ኮኻ ካርጣላፋዩ እንጂ በጣም ችግር ውስጥ ነው ያለነው። ላለፉት ሶስት ዓመታት በተከታታይ አይተን በማናውቀው ሁኔታ በጣም አጣብቂኝ ችግር ውስጥ ነው የገባ ነው። ድሮ በቦረና እንጨት እንኳን ብንሸጥ መተዳደር እንችል ነበር። አሁን ከብቶች በሙሉ ሞተው አልቀውብናል። በሞትና በህይወት መካከል ነው ያለ ነው። መንግስት የሚሰጠን ከሆነ እንሰነብታለን። እሱ ካልሰጠን ግን ኑሮ መግፋት አስቸጋሪ ይሆንብናል።

አቶ ሙሉ ሀቢ የድሬ ወረዳ ሰመሮ ቀበሌ ማህበር አስተዳዳሪ ናቸው። የሚቀርብላቸው የምግብ እርዳታ በቂ አለመሆኑ ነዋሪው ላይ እያደረሰ ያለውን ጫና እንዲህ አስረድተዋል። ለማናም ለመት ዮሳንጂ እርዳታው ወይ በሁለት ወር አለም በሶስት ወር ቢደርሰን ነው ልክ ከእግዚአብሔር እጅ እንደምጠበቅ ሁኔታ ነው። በቀበሌያችን ብዙ ሰው በምግብ እጦት ምክንያት በጣም በአስጊ ሁኔታ ውስጥ ነው። ወደፊትም እነኚህ ሰዎች ህይወት እንዳያልፍ በጣም ፍርሃት ውስጥ ነን ያለ ነው።

ድርቁ በቦሮና ብቻ አይደለም። በምስራቅ እንዲሁም ቆላማ በሆኑ ባሌ ዞን ወረዳዎችም ነዋሪዎች ላይ ጫና እያደረሰ መሆኑን ነዋሪዎችና የአካባቢው ባለስልጣናት ገልጸዋል። ሙክታር ሴፉ የምስራቅ ባሌ ሰዌና ወረዳ ነዋሪ ነው።

ቤ ባየ አማተ ራ ማከ ሰዌና ነት ገንደ ደሜሰ በናን ን ገንደ ደሜ ሰለን ሳ ገንደ ሙራየን አሁን በጣም እየከበደ ነው። ሰዌና ወረዳ ወደ ሀያ ዘጠኝ ቀበሌዎች አሉት። ከተወሰኑ ቀበሌዎች ውጭ በስተቀር ሁሉም የምግብ እርዳታ የሚያስፈልጋቸው ናቸው። ከዚህ የተነሳ ሰዎች ወደ ሮቤ፣ ጊኒር፣ አዳማ

ዱዱላ፣ ሸሸመኔ በመሸሽ ላይ ናቸው። ከቀያቸው ወጥተው መለመን የሚችሉት የተሻሉ ሰዎች ናቸው። በየቤታቸው የሚበሉትን ነገር አጥተው ሕይወታቸው እንዳያልፍ ሰዎች የሚጠብቋቸው በርካቶች አሉ። መንግስትና የተራድኦ ድርጅቶችም የተቻላቸውን ድጋፍ በመስጠት ላይ ናቸው። ነገር ግን አሁን ሁሉም ሰው ቋሚ ድጋፍ ስለሚፈልግ

አስቸጋሪ ሆነዋል። አቶ ጀላን አለም የምስራቅ ባሌ ዞን የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ናቸው። በዞኑ ከግማሽ ሚሊዮን በላይ ሕዝብ የምግብ እርዳታ የሚፈልግ መሆኑን ገልጸው ከዚያ ውስጥ ግን ድጋፍ እያገኙ ያሉት ከሦስት መቶ አስራ ሶስት ሺህ በታች የሆኑት ብቻ ናቸው ብለዋል። የሮ ደርቤ ሮ ሮ ሮ ሮ ሮ ሮ ሮ ሮ ሮ ሮ ሮ ሮ

ሰባብ ቤላት ላለፉት ሶስት ዓመታት በዞኑ ዝናብ በመጥፋቱ ምርት ጠፍቷል። ቢሆንም እስካሁን ባለን መረጃ በረሃብ የተነሳ የጠፋ የሰው ህይወት የለም። ደግሞም በረሃብ ምክንያት ራሳቸውን ስቶ የደቁ ሰዎች አሉ ለሚለውም የደረሰን መረጃ የለም። ነገር ግን የምግብ እጥረት አለ። በተለይ ዝቅተኛ ገቢ ባላቸው ቤተሰቦች ዘንድ ይህ ችግር የከፋ ነው። ለዚህም ለ312672 ሰዎች አስቸኳይ የምግብ እርዳታ እየተሰጠ ነው

በተጨማሪም መንግስታዊ ካልሆኑ ድርጅቶች ጋር በመሆን እየሰራነን ብለዋል። መምህር ቱራገኛ በአምቦ ዩኒቨርሲቲ የገጠር ልማት ትምህርት ክፍል ኃላፊ እንዲሁም የከባቢ አየር ለውጥ ተመራማሪ ናቸው። ለዚህ ለድርቅ ኤርሊ ዋርኒንግ ሲስተም ወይም ቅድሜ ጥንቃቄ ሁኔታ ለቅድሜ ምላሽ የሚባል ነገር አለ። በኢትዮጵያ መንግስት የምጠቀመው በአብዛኛው ኤርሊ ዋርኒንግ ላይ ወይም ቅድሜ ቅድሜ ሁኔታ ላይ ሳይሆን በአብዛኛው ሪስፖንስ ላይ ነው። ሪስፖንስ ላይ ማለት ደግሞ

በቅድመ ሁኔታ ላይ ካልተሰራ ብዙ ለውጥ ማምጣት አይችልም። ምክንያቱም ድርቅ አሁን ሲከሰት ድርቅ እንደ ቮልካኖ በአንድ ጊዜ ሚከሰት አይደለም። ድርቅ ሂደት የሚመጣ ነገር ነው። ስለዚህ መንግስት ለተለያየ አይነት ድርጅቶች፣ ሌሎች ሀገር ላይም ደግሞ የሚሰሩ በቴክኖሎጂም በሀገርቱ ሀቅም በመጠቀም ድርቅ በፊት የሚሰሩ የሚመጡ ነገሮች ላይ በድንብ መስራት በዛውም ደግሞ

ፕሪፐርድነሱ ወይም ደግሞ መቋቋም ኃይልን በማጠናከር ድርቅ ወይም ችግር ከመከሰት በፊት በመስራት ነው። ከዛ በኋላ ደግሞ ድርቅ ውስጥ ስራ በመስራት ነው። ከዛ በኋላ ደግሞ መልሶ ማቋቋም በመስራት ነው። ሌላ ሌላ ሀገር ውስጥም የተለያየ ድርጅቶች ደሞ የሚከተሉ እሱ ነው። ደግሞ እኛ ሀገር ግን በወረቀት ላይ የተጻፈው ይሄንን ነው እንጂ መንግስትም በአብዛኛው ሞር ፎከስ የተደረገው ሪስፖንስ ላይ ነው። ሪስፖንስ ላይ ማለት ደግሞ ድርቅ ውስጥ ከገባ በኋላ ነው።

እኛ ሀገር ደግሞ ውስጥ ደግሞ እንደሚታወቀው ይሄ ውስጥ አሁን ወረና ምሬም እዛ አካባቢ በፊትም ሰርቼም ስለሚያውቅ ከዛ በኋላ አሁንም ደግሞ በሪሰርችም እዛ አካባቢ ስለሚሰራ ስለሚያውቅ፣ ልጅ ያደግኩትም እዛ ስለሆነች በደንብ ነው የሚያውቁ። ደግሞ እዛ አካባቢ ያለው ድርቅ የመንግስት ሪፖርት የተደረገው ጊዜ ራሱ ከብትም ሰውም መሞት የተጀመረበት ጊዜ እኮ ነው። ይሄ ምን ያሳያል?

ቅድመ ጥንቃቄ ላይ የሚሰሩ ነገሮች ደካማ መሆኑን ነው የሚያሳዩ። ይሄ በኢትዮጵያ ውስጥ ያለው ድርቅ አሁን መንግስት ተቆጣጥሮታል ይላሉ። እርሶ እንደ ባለሙያ ወይስ ከመንግስት ቁጥጥር ውጭ ነው የሚሉት እርሶ? ይህ መቆጣጠር ሳይሆን በመቆጣጠር አልፈዋል። በጣም ኦልሬዲ አልፈዋል። መንግስት ቁጥጥር ውስጥ የሚገባ ደረጃ አይደለም። እንደውም አሁን ያለበት ደረጃ መንግስት የአስቸኳይ ጊዜ ለኢንተርናሽናል ኮሚኒቲ ወይም በዓለም ማህበረሰብ

አስቸኳይ ጊዜ አዋጅ ማወጅ የሚገባ ደረጃ ነው እንጂ መንግስት ቁጥጥር ስር ከወጣ ቆይቷል ኦልሬዲ። ምክንያቱም ከብቶች መጀመሪያ ከብቶች ይጎዳል፣ ከተጎዳ በኋላ ይሞታል። ከዚያ በኋላ ሰው ይሞታል። አሁን ደግሞ መሬት ላይ ያለ ሰው እየሞተ ነው። ከብቶች ኦልሬዲ ሞተዋል፣ ኦልሬዲ አልቀዋል። ሰው እየሞተ ነው። ሰው የሚሞት ደረጃ ደግሞ በጣም ከባድ ደረጃ ስለሆነ ከመንግስት አቅም ኦልሬዲ አልፈዋል። ስለዚህ አሁን መንግስት ቁጥጥር ይቅርና

መንግስት በጊዜው የጠረሰውን ህይወት ማቆየት ሲባል አስቸኳይ ጊዜ አዋጅ ማወጅ የሚገባ ደረጃ ላይ ነው እንጂ መንግስት ቁጥጥር ሲል የሚገባ ደረጃ ኦሬዲ አልፏል። አቶ ሙስጠፋ ከድር የኦሮሚያ ቡሳ ጎነፋ ወይም የበፊቱ የአደጋ ስጋት አመራር ቢሮ ኃላፊ ናቸው። በክልሉ በድርቅ ምክንያት የምግብ ድጋፍ ለሚያስፈልጋቸው ከሶስት ነጥብ ሁለት ሚሊዮን በላይ ለመሆን ህዝብ አስቸኳይ እርዳታ እየተሰጠ ነው ብለዋል።

አሁን ወደ ቦረና እንዲሁም ወደ ሌሎች ቦታዎች በቂ ድጋፍ እየተጓጓዘ ነው። ለምሳሌ ባለፈው ሳምንት ከ60 ሺህ ኩንታል በላይ የምግብ እህል ነው ወደ ቦረና የተጫነው። በተጨማሪም ከ85 ሚሊዮን ብር በላይ በድጋፍ መልክ ተልኳል። ነገር ግን በሚፈለግበት ወቅትና በጊዜው ካልደረሰ እንጂ አሁን በቂ እህል አለ ያለው ስጋት በቅርቡ ተጨማሪ ሰዎችም ወደ እርዳታ ፈላጊነት እንዳይገቡ የሚል ነው።

አሁን ባለው ደረጃ የምግብ ድጋፍ እየሄደላቸው ነው። እርዳታ ለሚያስፈልጋቸው እየተሰጠ ያለው ድጋፍ በቂ ነው፣ ነገር ግን ይህ ቁጥር ወደፊት ያሻቅባል የሚል ስጋት ነው ያለው። አቶ ሙስጠፋ በኦሮሚያ በረሃብ የሞቱ ሰዎች አሉ የሚለውን ዘገባ አጣጥለው ድርቁ ከመንግስት ቁጥጥር ውጭ ነው ለተባለውም የሚከተለው ምላሽ ሰጥተዋል። ሆንጌ

አሁን ያለው የድርቅ ጫና ከመንግስት አቅም በላይ አይደለም። መንግስትና የተራዶ ድርጅቶች ድጋፍ በማድረግ ላይ ናቸው። ድርቁ ከቁጥጥር ውጭ ነው የሚሉ ካሉ ደግሞ መጥተው የምክር ድጋፍ ወይም በእጃቸው ያለውን ለሚመለከተው አካል ማቅረብ ነው። እንደ መንግስት ያለን መረጃ ግን ድርቁ ከመንግስት ቁጥጥር ውጭ አይደለም። በቂ የምግብ እርዳታ ክምችት አለን። እሱንም በተቀመጠው የእርዳታ አሰጣጥ መርህ መሠረት በማድረስ ላይ ነን።

ስለዚህ አሁን በድርቅ ምክንያት በሀገሪቱ ከመንግስት ቁጥጥር ውጭ ነው የሚባል ነገር የለም። በአምቦ ዩኒቨርሲቲ የገጠር ልማት ትምህርት ክፍል ኃላፊና የከባቢ አየር ለውጥ ተመራማሪው መምህር ቱራገኘ መንግስት የድርቁ ጫና ማጣጣሉን ተችተው ከድርቅ በኋላ ላለውም ሁኔታ በተለይ ተጎጂዎች የሚያገግሙበትን መርሃ ግብር ማዘጋጀት እንዳለበትም አሳስበዋል። ለአሜሪካ ድምጽ ገልሞዳዊት ቦረና ዞን ያበለው ወይዘሮ

እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ የእረቡ ምሽት የራዲዮ በቴሌቪዥን ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችንም እዚሁ ከድርቁ ጋር የተያያዘ ዘገባ ነው። በአፍሪካ ቀንድ በተከታታይ ለአራት ዓመታት የዘለቀው ድርቅ

ባደቀቃትና ዜጎቿ ራሳቸውን ለመመገብ የሚያስችላቸውን ሰብል የማምረት አቅማቸውን ባሟጠጡባት ሶማሊያ የተከሰተው ሁኔታ ቸነፈር ወደ መሰለ የረሃብ አደጋ እያመራ ነው ሲሉ የመንግስታቱ ድርጅት ተቋማት አስጠንቅቀዋል። ሊሳሽ ላይን ከጄኔቫ ያጠናቀረችው ዘገባ ነው። አሉላ ከበደ እንደሚከተለው ይዞታል። በኢትዮጵያ ኬንያና ሶማሊያ ቁጥሩ 22 ሚሊዮን የሚደርስ ህዝብ

ለከፍተኛ ረሃብ መጋለጡን የዓለም ምግብ ፕሮግራም ደብልዩኤፍፒ አስታውቋል። አያይዘውም ረሃብ ባስከተለው ጉዳትና በሚሊዮን የሚቆጠሩ የቤት እንስሳቶቻቸው በማለቃቸው የሚበሉት ምግብና ለከብቶቻቸው ውሃና ግጦሽ ፍለጋ ቁጥራቸው ከሰባት ሚሊዮን በላይ የሚደርስ ሰዎች ቀያቸውን ጥለው ለመሰደድ መገደዳቸውን አመልክቷል።

ለተከታታይ አምስተኛ ዓመት የክረምቱ ዝናብ መጠን ዝቅተኛ በሚሆንባቸው በድርቁ የተመቱ አካባቢዎች እነኚህ አሃዞች በፍጥነት ሊያሻቅቡና ሁኔታዎችም ከዚህ ተባብሰው ሊቀጥሉ እንደሚችሉ ደብሊዩ ኤፍ ፒ አስጠንቅቋል። በዓለም የምግብ ፕሮግራም የምስራቅ አፍሪካ ዲሬክተር ማይክል ዳንፎርድ በቅርቡ በሶማሊያና በሰሜን ኬንያ ያለውን ሁኔታ ቃኝተው ተመልሰዋል። ዳንፎርድ ኬንያ ዋና ከተማ ናይሮቢ ላይ በሰጡት አስተያየት

ከሰባት ሚሊዮን በላይ ሰዎች ለሰብአዊ ቀውስ በተጋለጡባት ሶማሊያ ያዩት አስከፊ ሁኔታ የተለየ ስሜት እንዳሳደረባቸው ተናግረዋል። በድርጅት ውስጥ ሲያገለግሉ በቆዩባቸው ባለፉት ሀያ አንድ ዓመታት ውስጥ ካዩት ሁሉ እጅግ የከፋ መሆኑን ነው ያመለከቱት። ሪስክ ፋሚን ን የ።

ተጨባጭ የረሃብና ቸነፈር አደጋ ተደቅኗል። እስካሁን ይፋ ባይደረግም ቁጥራቸው ከ200 ሺ በላይ የሚሆኑ ሰዎች እጅግ ከፍተኛ የምግብ ዋስትና እጦት በተከሰተበት ቸነፈር መሰል ሁኔታ ውስጥ ነው የሚገኙት።

ሌሎች ቁጥራቸው አንድ ነጥብ አራት ሚሊየን የሚጠጉት ደግሞ ከተመሳሳይ ሁኔታ ውስጥ ሊገቡ አፋፍ ደርሰዋል። ስለሆነም የምናካሂደውን የረድኤት ስራ ከፍ ለማድረግና አስፈላጊውን የገንዘብ ማሰባሰብ ስለ ሁኔታው ማሳወቃችንን ካልቀጠልን የተፈራውን የከፋ ረሃብና የቸነፈር አደጋ መጋፈጣችን የማይቀር ይሆናል የሚል ስጋት አለኝ።

ዳንፎርድ አያይዘውም በሶማሊያ ያዩት ሁኔታ እንደ አውሮፓውያን የዘመን አቆጣጠር በ2011 ዓ ም በዚያች ሀገር የተከሰተውንና ከፊሉም ህፃናት የሆኑበትን ቁጥሩ 250 ሺህ የሚደርስ ሰው የፈጀውን ረሃብ የሚያስታውስ ነው ብለዋል።

ድርጅታቸው በጅቡቲ በኢትዮጵያ በኬንያ እና በሶማሊያ 8.5 ሚሊዮን ሕዝብ ለመድረስ የያዘውን ጥረት ጠቁመው የያዝነው የአውሮፓውያኑ 2022 ዓ.ም ም እስኪጠናቀቅ ባለው ጊዜ ውስጥ ለሚያቀርበው የነፍስ አድን እርዳታ 416 ሚሊዮን ዶላር እንደሚያስፈልገው አስረድተዋል። የተመጣጠነ ምግብ እጥረት በመላው የአፍሪቃ ቀንድ ከፍተኛ ደረጃ ላይ መድረሱ ይፋ ተደርገዋል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ እንዳመለከተው

በንዑስ አህጉሩ ቁጥራቸው 10 ሚሊዮን የሚደርሱ ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናት ለተመጣጠነ ምግብ እጥረት ተጋልጠዋል። ከነኚህም ውስጥ አንድ ነጥብ ስምንት ሚሊዮን የሚጠጉት ለሕይወት አስጊ ለሆነው ከፍተኛ የሰውነት መሟሸሽ የተዳረጉ ናቸው። የድርጅቱ ቃል አቀባይ ጄምስ ኤልደር እንደሚሉትም

በቀጥታ አነጋገር በሚሊዮኖች የሚቆጠሩ የአፍሪካ ቀንድ ህጻናት ህይወታቸውን ለመነጠቅ ወትሮውን በቀላሉ ሊቋቋሙ ችሉት የነበረ አንድ ቀላል በሽታ በቂያቸው ነው። እንዲህ ያለ እጅግ አስደጋጭ እና ከፍተኛ ደረጃ የደረሰ የተመጣጠነ ምግብ እጥረት በህጻናት ላይ ደርሶ በምትመለከትበት ወቅት

እናም በዚያ ላይ እንደ ተቅማጥና ኮሌራ የመሳሰሉ ቀላል በሽታዎች እንኳን በወረርሽኝ መልክ ከተቀሰቀሱ የህፃናት ሞት መጠን እጅግ ዘግናኝ በሆነ ፍጥነት ሲያሻቅብ ማየታችን አይቀሬ ነው የሚሆነው። በአሁኑ ወቅት በዚህ ከፍተኛ ደረጃ በደረሰ የተመጣጠነ ምግብ እጥረት ባለበት ሁኔታ ውስጥ ካሉት ህፃናት መካከል ቁጥራቸው 1.8 ሚሊየን የሚሆኑት በአፍሪካ ቀንድ አገሮች ውስጥ ነው የሚገኙት።

በእነኚህ አካባቢዎች የንጹሕ አቅርቦት የሌለው ህዝብ ቁጥርም ባለፈው የካቲት ወር ከነበረበት 9 ሚሊዮን ወደ 15 ሚሊዮን ማሻቀቡን ዕልደር አመልክተዋል። የዓለሙ ሕፃናት አድን ድርጅት ቀደም ሲል አስታውቀው የነበረውን የ119 ሚሊዮን ዶላር የአስቸኳይ ጊዜ ጥሪ ወደ 250 ሚሊዮን ዶላር ከፍ አድርጎታል። ይህም በክልሉ ውስጥ በከፍተኛ ፍጥነት እየተባባሰ የመጣውን የድርቁን ሁኔታና

በአንጻሩም እያደገ የመጣውን የእርዳታ ፍላጎት የሚያሳይ ነው። ለረቡ ምሽት የያዝነው የዜናና የትንታኔ መጽሔት ዝግጅታችን ተጠናቀቀ። አሁን በተከታዩ ዘገባችን እንወስዳችኋለን። ከዚያ በፊት ግን የፕሮግራማችንን አዳምጣችሁ አስተያየት መስጠት ከፈለጋችሁ የት እንደምታገኙን እንገራችሁ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራም ና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደ

ን ትችላላችሁ። የአሜሪካ ድምፅ ቪኦኤ በነገራችን ላይ አድማጮች፣ ደግመን ደጋግመን እንደምናስታውሰው የዋትሳፕ ቁጥራችን 2022513505 በጽሁፍና በድምፅ መልእክት ማስቀመጫ ብቻ መሆኑን

ለመግለጽ እንወዳለን። አሁንም በድጋሚ እንደምንለው ደጋግማችሁ በዛ ቁጥር እንደምትደውሉ መረጃው ይደርሰናል። ነገር ግን አንስተን ምላሽ ለመስጠት የማንችለው ለድምፅ እና ለጽሁፍ ብቻ የተዘጋጀ የዋትሳፕ ቁጥር እንደሆነ ለማሳሰብ እንወዳለን። አሁን ወደ ተከታዩ ዘገባ እንውሰዳችሁ ወደ

ናይጄሪያ ነው የምንሄደው። የናይጄሪያ ፕሬዚዳንት ሙሐሙድ ቡሃሪ በወባ በሽታ ለማስወገድ የሚሰራ ምክር ቤት አቋቁመዋል። የአፍሪካ ቁጥር አንድ ከበርቴው አሊኮ ዳጎንቴ ምክር ቤቱን እንዲመሩም ተሾመዋል። በወባ ምክንያት ከሚሞቱ ሰዎች የሚበዙት የሚሞቱት አፍሪካ ውስጥ ሲሆን ከዚያም ውስጥ አንድ ሶስተኛው ለህልፈት

ይዳረጋሉ ይህም ናይጄሪያ ውስጥ መሆኑን ተጠቁሟል። ቲሞቲ አቢዙ ከአቡጃ ያጠናቀረው ዘገባ ነው። ቆንጅታዬ እንደሚከተለው ታቀርበዋለች። የናይጄሪያ ፕሬዚዳንት ሙሐማዱ ቡሃሪ የወባ አስወጋጅ ምክር ቤቱን አቡጃ በሚገኘው ቤተመንግስት አዳራሽ መርቀዋል። በሚቀጥሉት ስምንት ዓመታት ወባን ከናይጄሪያ ለማጥፋት የሚደረጉ ጥረቶችን የሚቆጣጠሩትን አስራ ስድስቱን የኮሚቴውን አባላትም አስተዋውቀዋል።

ኮሚቴውን በሊቀመንበርነት እንዲመሩም የአፍሪካ ትልቁ ባለሀብት የሆኑትን አሊኮ ዳንጎቴን ሾመዋቸዋል። ዳንጎቴ ወባን ከአፍሪካ ለማጥፋት በሚደረጉ ጥረቶች ድጋፍ የሚሰጥ የበጎ አድራጎት ድርጅት አላቸው። የተቋቋመው ምክር ቤት ወባን ከሀገራችን ለማስወገድ የሚያስፈልገውን ገንዘብ ለማሰባሰብ ጥረት ያደርጋል ብለዋል ቡሃሪ

የዛሬው ምረቃችን ወባን ማስወገድን በሁሉም ደረጃ ባሉ የፖለቲካ መሪዎች ጠንካራ ቁርጠኝነት ቅድሚያ ትኩረት የምንሰጠው አጀንዳችን ልናደርገው መነሳታችንን ያረጋግጣል። የዚህ ምክር ቤት እቅድ በስኬት ስራ ላይ ሲውል የህዝቡ ኑሮ ይሻሻላል። የዓለም የጤና ድርጅት እንደሚለው ናይጄሪያ በዓለም ዙሪያ በወባ በሽታ ከሚያዙ ሰዎች ውስጥ 27 ከመቶውን፣ በበሽታው ምክንያት ከሚሞቱት ውስጥ ደግሞ 32 ከመቶውን ትይዛለች።

የወባ በሽታን ለመዋጋትና እንደ አውሮፓውያን አቆጣጠር በ2030 ዓመተ ምህረት ከአህጉሪቱ ለማስወገድ በየሀገሮቹ ኮሚቴዎች ተቋቁመው ጥረት እንዲያደርጉ እንደ አውሮፓውያን አቆጣጠር በ2018 ነው የአፍሪካ ህብረት ሀሳቡን ያፈለቀው። በዓለም የጤና ድርጅት የወባ በሽታ መርሃ ግብር ኃላፊዋ ሊንዳ ኦዞር

ለቪኦኤ በሰጡት ቃል በሽታውን ለማስወገድ የሚደረጉ ጥረቶች እንዲጓተቱ ካደረጉት ዋና ዋና ችግሮች መካከል የገንዘብና በሽታውን ለማስወገድ የሚያስፈልጉ አዳዲስ መንገዶች እጥረቶችን ጠቅሰዋል። ለኔ ይሄ ከፍተኛውን የፖለቲካ ቁርጠኝነት ያሳያል።

ይህ ለእኔ እጅግ ከፍተኛ የሆነ የፖለቲካ ቁርጠኝነት ማሳያ እርምጃ ነው። ወባን ለማስወገድ የሚወሰዱ እርምጃዎችን ለማፋጠን እንደገና ቃል የተገባበት ነውና ወባ በሽታ ብቻ ሳይሆን የማህበራዊ ኑሮና የምጣኔ ሀብት ችግርም ጭምር ነው። እናም በቅርብ ጊዜ ውስጥ ወባን የማጥፋት ግባችንን ለማሳካት እንንቀሳቀሳለን ብዬ ተስፋ አድርጋለሁ።

በትንኝ የሚተላለፈው የወባ በሽታ በአፍሪካ በተለይ ከአምስት ዓመት በታች የሆኑ ህጻናትን አብዝቶ ያጠቃል። በሌጎስ ዩኒቨርሲቲ የተላላፊ በሽታዎች ባለሙያ የሆኑት ዌሊንግተን አሂቦ ወባን ለማጥፋት ዘርፈ ብዙ የሆነ እቅድ እንደሚጠይቅ ያሰምሩበታል።

የወባ መከላከያ ክትባት ባለፈው ዓመት ተፈቅደዋል። እሱ አንዱ ነው። ሌሎችም ወባን መቆጣጠሪያ መንገዶች አሉ። በሽታውን የሚያስተላልፉት የወባ ትንኞች ማጥፋት፣ ፍቱን የሆኑ የወባ መድኃኒቶችን ስራ ላይ መዋል፣ ለታመመው ሰው መድኃኒት ከመስጠት አስቀድሞ በትክክለኛው ምርመራ ማረጋገጥ፣ የመሳሰሉት ሁሉ ስራ ላይ መዋል ይኖርባቸዋል። ከናይጄሪያ ሌላ ኬንያ፣ ዛምቢያ፣ ኢስትዋኒ እና ዩጋንዳን ጨምሮ ከ20 የሚበልጡ የአፍሪካ ሀገሮች

ብሔራዊ ወባ ማጥፊያ መርሃ ግብር ዘርግተው እየሰሩ መሆናቸውን የቲመቲ ኦቡዙ ዘገባ ያመለክታል። ተከታዩ መሰናዷችን የእረቡ ምሽት ሴቶችና ቤተሰብ ይሆናል። በዛሬው የሴቶችና ቤተሰብ ዝግጅታችን የስነ ህንጻ ባለሙያ የሆነችው ህሊና

ተክሉ በማህበራዊ ተሳትፎና የአየር ንብረት ጥበቃ አንቂነት እንቅስቃሴዎቿ እውቅናን አግኝታለች። የማንዴላ ዋሽንግተን ፌሎሺፕ የቀድሞ ተሳታፊ የነበረችው ህሊና ለየት ያሉ የስራ ፈጠራ ሀሳቦችን የሚደግፈው ቶሊ ኢሉሚሉ የፋውንዴሽን ሽልማት አሸናፊ ናት። ክላይሜት ቼንጅ አፍሪካ የሚል ድርጅት መስራች የሆነችው ወጣቷ በቅርቡ ደግሞ የአየር ንብረት ለውጥን ለ

መቀነስ ለሚጥሩ ወጣቶች የሚሰጠውን የምስራቅ አፍሪካ ምድር ወይም የምስራቅ አፍሪካ የአንቂዎች ቻምፒዮን እውቅናም አግኝታለች። ህሊና የበለጠ ትኩረት እንድታገኝ ያደረጋት ግን በኢትዮጵያ የግብርና መልክ የመቀየር አላማ ያለው ሴድቦል የተሰኘ ድርጅት መመስረቷ ነው። ሀብታሙ ስዩም ለዛሬ ሴቶችና ቤተሰብ መሰናዶ ተከታዩን አዘጋጅቷል።

She'd waltz

በልጅነት በአፈር በምን ብይ እንሰራ ነበር አይደለ? ብይ ነው ሲድቦል ማለት። ያቺ ትንሽ ያብይ ድሮ የምንጫወትባት የተለያዩ አፈሮች እና የራሱ የሆነ ኮምፖስት ኑሮት ውስጡ ዘር ባህሏ ላይ አድርገን ገን በብይ መልክ የምናቀርበው ነው ማለት ነው። የኛው ዋና ስራችን ምንድው? ችግኝን አንዱ ችግኝ መተካት ነው። ችግኝ አሁን የራሱ የሆነ መንገዶች ወይም ያሰራር መንገዶች ፕሮሰሶች አሉት። ማፍላት የሚባለው ነገር አለ፣ ብዙ ነገሮች አሉት እና እሱን የሚያስቀር መንገድ ነው ይሄ። ጠቅልሎ አድርቆ መትከል ነው

ከፍተኛ ላይ የሚሆነው እና ሲድ ቦምቢንግ የሚባለው ደግሞ ቴክኒኩ ያተካከል መንገዱ ነው። ያተካከል መንገዱ ደግሞ ችግኝ አሁን ለምሳሌ ቆፍረን ነው ስልሳ ሳንቲም ወደ ውስጥ ተክለን የምናረገው። ሲድ ቦልስ ላይ እንዳልኩ ቀጥታ ሲድ ቦሉን ከሰራ ነው በኋላ አፈር ወይ ኮምፖስት ላይ ቁጭ ነው ከላይ ነው ቁጭ የምናረጋት ማለት ነው። እና ልክ ዝናብ በተለይ በዝናብ ወቅት ላይ ሴንተር ሲዷ ስለምናረጋት ሸርሽሮ ልክ ሲዷን ሲያገኛት ሲድ ቦምቢንግ የሚባለው የዛኔ ነው። አፈሩ ወደ መሬት ይዋሃድ እና እድገቷን ትቀጥላለች

ማለት ነው። አዲስ አበባ ነው አሁን እየሰራን ያለነው የተለያዩ ዘሮችን እንደ አበባ፣ እንደ ዛፍ፣ አትክልቶች ወይም ቬጅቴብልስ የመሳሰሉትን ለአራት ዓመት ወደ ገጠሪቷ ኢትዮጵያ ተቀምጬ ሞክሬዋለሁኝ። ይሄን ፕሮዳክት አሁን ሲሰራልን ግን አዲስ አበባ የወትሻለ፣ ማርኬቱም እዚህ ነው በሚለው ወደዚህ መተናል ማለት ነው። ይሄንን ድርጅት ለመጀመር መነሻ የሆናችሁ ምክንያት ምንድን ነው? እሺ፣ ያው እኔ እንዳልኩ አርክቴክት ነኝ በሙያዬ እና

ኤአይቢሲ ወይም አዲስ አበባ ዩኒቨርሲቲ ህንፃ ኮሌጅ የሚባለው ነው የተማርኩት። እዛ ስማር አርክቴክቸር ህንፃ መገንባት ብቻ አይደለም ብዙ ሰው እንደሚመስለው በጣም የተለያዩ ነገሮች ውስጥ እንማላለን ሳይኮሎጂንም ጨምረው እና የዛኔ ነው እኔ ኢንትረስት ቢውልድ ማድረግ የጀመረው እና ከተመረኩኝ በኋላ ነው ሁለት ሺ አስራ ስድስት ላይ እንደአጋጣሚ የሊ ላይ ነው ኦንላይን ኮርስ ወሰድኩኝ። ከዛ ኤምባሲም ሰርተፊኬት ለመቀበል ሲሄድ በአየር ንብረት ላይ የሰሩ ፕሮጀክቶች ተለጥፈው ነበር እና ፕሬዘንት እያደረጉ ነበረ የየሊ ሜምበሮች ናቸው እና

የዛኔ ነው ሂት ያደረገኝ ወይም ማሰብ የጀመርኩት፣ እንደ እኔ እዚህ ኤምባሲ እያየሁት ነው፣ ከዚህ ሲወጣ እንዴት ነው ወደ ህዝቡ የሚደርስ? የሚገራርሙ ፕሮጀክቶች ነው ያሉት እዛና፣ በዛ ነው እኔ የጀመርኩት። ከዛ በኤምባሲ ጋር አጋጣሚ ሰው አገኘው፣ እዛው መነጋገር ጀመርን። አብሬ ኮላብሬት አድርጌ ከዩኤስ ኤምባሲ ጋር መስራት ጀመርን እና ክላይሜት ቼንጅ አፍሪካ ወይ

ከፈት ነው ማለት ነው መጀመሪያ በዛን የተነሳ ነው የእሱም ደግሞ የነበረው መድረኩን ወይም ፕላትፎርሙን ነበር ክሬት የምናደረግላቸው ለወጣቱ እንዲያቀርቡ ፕሮጀክታቸውን ከመንግስት ኢንቲቲ ከምን ጋር መገናኘት ካለባቸው ጋር እያገናኘን እና ሁለት ሺህ አስራ ስድስት እስከ አስራ ስምንት እንደዛ ሰራውኝ ና አስራ ስምንት ላይ እንደ አጋጣሚ ውጭ የሚኖር ማቀው ድሮ ነበር እና ይሄን ቴክኖሎጂ እዚህ ሲመጣ ባይ ዘ ዌይ ሲድቦል የሚባል እኮ ቴክኖሎጂ አለ ጀርመኒ ውስጥ በጣም የሚጠቀሙት እና ምናምን ብሎ አሳየኝ ማለት ነው።

ልክ የዛኔ ሳይሆኗም ይሄን ነበርን የሚፈልገው ፕሮዳክት ላይ የወጣቱን ነበር ይዤ እየሰራ የነበረውና በቃ የፈለግኩት የእኔ ነገር ምንድን ነው? እኔ የወጣቱን ይዤ እያቀረብኩኝ ኬንያ ድረስ ሁሉ ከኤምባሲው ጋር ኤክስፖ አዘጋጅተናል። ከወጣቱ ጋብረን እየሰራን ግን የራስህ ምንም ቢሆን የራስህ ነገር የራስ ነውና እና የራሴ እንደ አጋጣሚችን ሳገኝ ሶ ለሞመንት ይሄን ፕሮዳክት ስተዋወቀው ፋሚሊየር ሰሆን አራት ዓመት ወደ ገጠሪቷ ኢትዮጵያ ወደ ደቡብ ክልል ኖርኩኝ። በደንብ ፕሮዳክቱን አጠናሁት።

አሁን በቃ በደንብ ቤስት ፍሬንድ የሳረገው ፕሮዳክቱን ወደ አዲስ አበባ መጣ ማለት ነው። እንግዲህ ሕሊና የተለመደ አይነት የችግኝ ማፍላት ሂደትና እንዲሁም ደግሞ ተክሎችን ደግሞ የማብቀል ሂደትም አለ። ኢትዮጵያ ውስጥ የተለመደው በርካታው የኢትዮጵያ ሕዝብ አሁንም ድረስ በግብርና ላይ የተመሰረተ ኑሮ የሚገፋ ሕዝብ ነው። እናንተ የጀመራችሁትን አይነት አሰራር

ወደፊት ማምጣቱ ያለው ፋይዳ ምንድን ነው? እንዳልኩ ሲድቦል ትንሽ ብትመስልም ውስጧ ብዙ ሚስጥር ነው የያዘችው እና አንዱ የእኛም መከተል ያለባቸው በተለይ ይሄ ለጎቨርንመንታል ኢንስቲትዩት የሚጠቅም ኢንፎርሜሽን የሚመስለኝ። አሁን ለምሳሌ አረንጓዴ አሻራ ላይ በጣም ብዙ ብር እየወጣ ነው።

ችግኙን ማፍላት የሚባለው ነገር አለ። በዛ ላይ ደግሞ ዘሮቹ ራሱ አሁን አንዳንዴ በችግኝ መልክ እንኳን ባይቀየሩ ይበተናሉ ዘሮች። በዛ ጊዜ በተለያዩ አዋፋት እና እንትኖች የሚበላበት ጊዜ አለ። ሲድቦሉ ደግሞ ይሄን ይጠብቀዋል። አሁን በግሪን ሌጋሲ ካወራውለ ችግኝ ማፍላት የሚባለውን ፕሮሰስ ያስቀረዋል። የኛ

መቆፈር የሚባለውን ነገር ያስቀረዋል። በሚሊዮኖች ያሉ ብሮችን እዚህ ጋር ሴቭ የምናደርግበት መንገድ ይሆናል ማለት ነው እና በምናጠፋው ሌላ ለልማት ላይ የምናወሉበት ኦፖርቹኒቲ ይኖራል። ሁለተኛ፣ ለገበሬው ለገበሬው አተካከሉ ቀላል ነው። ከላይ ቁጭ ነው እንዳልኩ የሚሆነው ዝናብ ወቅት ከሆነ በዝናብ ትተዋል እስከነ ጭራሽ ነው ማጠጣት የሚባለው ነገር ራሱ አይኖርም። በበጋ ከሆነ ግን ሲድቦሏ ክራክ እስክታደረግ ከሶስት ሳምንት እስከ አንድ ወር ቢፈጭ ነው ክራክ እስኪያደረግ ድረስ

እስከዛ እናጠጣታለን፣ ውሃ ማለት ነው እና ለገበሬው ለምሳሌ አንድ ቆስጣ ምሳሌ በስድስት ወር ቢያድግለት፣ በችግኝ ሲድቦል ከሆነ ግን በስድስት ወር ውስጥ ሁለት ጊዜ ያን ቆስጣ አሳድጎ መሸጥ ይችላል ማለት ነው። ሰው ካምም የምንጨምርበት መንገድ ይሆናል። በረሃማ ቦታዎችንም ሪፎረስት የምናደርግበት በቀላል በሆኑ መንገዶች ማለት ነው። በዛ ላይ በጣም ብዙ የስራ እድል መፍጠር የሚችል ነው። በተለይ ሲቲ ፋርሚንግ ላይ አዲስ አበባውን ሎክ ብንደረግኛ

ምግብ ከውጭ ነው የሚገባው። እዚህ ውስጥ የለንም እኛ የምናሳድገው። እና የከተማ ግብርና አሁን አዲስ አበባ ብዙም የለም። አለ ግን ዳርዳሯና ያለችው፣ መሀል ላይ የለም። አሁን ያንን በሲድቦሉ መስራት ራሱ የምንችልበት ነው። እና አንድም እኔ አዲስ አበባ የመጣሁበት ምክንያት

ከግብርና ጋር የተገናኙ ስራዎችን በርካታ ወጣቶች የሚመለከቱበት አንድ የተለመደ ነገር ግን ትክክል ያልሆነ እይታ አለ። የከተማ ልጆች ሊሳተፉበት የማይገባ ገጠር ያደጉ ብቻ ልጆች የሚንቀሳቀሱበትና የሚገቡበት አይነት ዘርፍ ነው ብለው የማመንና የመመልከት አይነት አመለካከት አለ። ግብርናና ወጣቶች በምን መንገድ ነው ሊቆራኙ የሚገባው? በጣም የሚገርም ብዙ ጊዜ ስቴሮታይፕ

የሚደርሰኝ ነገር ነው ይሄ። በተለይ የሆነ የሰው አባባል አለ። አንቺ አርክቴክቱ ነሽ እንዴት ወደዚህ ገባሽ? ወይም የአዲስ አበባ ልጅ ሊሆን የቦሌ ሚካኤል ነኝ እና የቦሌ ልጁ ነሽ ምናምን የሚባሉ ስቴሮታይፖች አሉ። እንዳልካቸው ኦልሬዲ የተሳሳቱ ጀስት ቢካዝ እኔ ቦሌ ኖርኩኝ ማለት ፈራልነከ ማለት አይደለም አይደል እንዴ። እና የተሳሳቱ የሆነ አስተሳሰቦች አሉ። ገጠር እራሱ ስኖር ረግ እቺ የአዲስ አበባ ልጅ መታ በሚባ

እና ይሄ ዶሮ ኩስ ምናምን አለው የኔ እና እንደዚህ ትነክ ያለሽ እንዲንቺ ይሄ እኮ ምናምን የሚሉኝ ነገሮች አርሳለው ራሱ ማረስ ካለብኝ ራሱ ምናምን ነገር እና ብዙ ሰው ይጠይቀኛል ለምንድን ነው እንደዚህ የምታደርጊው እንደዚህ ሆነሽ እንዴት እንደዚህ ትያለሽ ምናምን የሚለው ግን የሚገርምህ አግሪካልቸር ወይም ግብርና እንደሱ የተከበረና ትልቅ ስራ የለም

ምክንያቱም አደ ኤንድ ኦፍ ተደይ ምግቡን የሚበላው ህዝቡ እኮ እኛ የምንሰጠውን ነው፣ አይደል እንዴ? ገበሬው እኮ ቀጥ ካለ ህዝቡ ራሱ የሚበላ የለም። እና አጉል የሆነ ስቴሪዮታይፕ አለ። በተለይ በወጣቱ ጋ በቃ አፈር ለምን ነካኝ የሚል ወጣት ነው ያለው፣ በተለይ አዲስ አበባ ልጅ። እና ያንን አሁን እኔ ለመቀየር እየሞከረ ወጣቷ

በጣም ጥሩ የሆነ ታሪክ ነው ያካፈለችን። ሙሉ ዝግጅት አለ አልተጠናቀቀም። ዌብሳይታችን እና ድረገጻችን ላይ ጎራ ካላችሁ ሙሉን ከዚያ

ታገኙታላችሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የረቡዕ ምሽት የራዲዮ በቴሌቪዥን ዝግጅታችንን ነው። እንግዲህ በየሳምንቱ በሁለተኛው አጋማሽ ሳምንታዊ ቅንብሮች አሉን። ከነዚህም ዴሞክራሲ በተግባር ኢትዮጵያውያን በአሜሪካና፣ አሜሪካና ህዝቦቿ ረቡዕ ምሽት የሚቀርቡ ዝግጅቶች ናቸው። ሳምንቱን ጠብቃችሁ እነዚህን ዝግጅቶች ብትከታተሉ ታተርፋላችሁ በጣም

ጥሩ ጥሩ መረጃዎችንም ትሰማላችሁ። አሁን ወደ ተከታዩ ዝግጅታችን ነው የምንወስዳችሁ ወደ ፋሽንን የሚመለከት

የአፍሪካ ፋሽን ትርኢት ለንደን የሚገኘው የቪክቶሪያና አልበርት ቤተ መዘክር ውስጥ ተከፍቷል። በአይነቱ ትልቁ እንደሆነ አዘጋጆቹ ይናገሩለታል። ከለንደን በፓሲ ማይዋንን የተጠናቀረ ዘገባ ነው። ቆንጅታየ ታቀርበዋለች።

የአፍሪካ ፋሽን ትርኢት ለንደን በሚገኘው የቪክቶሪያና አልበርት ቤተ መዘክር ተከፍቷል። አዘጋጆቹ በአይነቱ ትልቁ እንደሆነ ይናገሩለታል። መሀል ለንደን በሚገኘው ሙዚየም አሉ የተባሉ የአፍሪካ ቀለማት ለእይታ ቀርበዋል። የፋሽን ጥበብ ፈጣሪዎች ሕልማችን ተሳካ ብለው የተደሰቱበት ትርኢት ነው።

ሰኒዶላት ደ ነስት ኮሌክሽን በተባለ ኩባንያ የፋሽን አማካሪና አሳማሪ ባለሙያ ሲሆን የኬንያን የፋሽን ኢንዱስትሪ ለዓለም ለማስተዋወቅ ጥረት እያደረገ ነው።

ቪክቶሪያ ና አልበርት ቤተ መዘክር እጅግ ከፍተኛ በሆነ ጥንቃቄ ያዘጋጀው የፋሽን ትርኢት ነው። ስለሆነም ለእኔ ይህ ትርኢት እስካሁን ከተደረጉት ሁሉ ለበለጠ አህጉሪቱ ውስጥ ያለውን የፋሽን ኢንዱስትሪ ይዞታ በትክክል የሚያንጸባርቅ ሆኖ አግኝቸዋለሁ። በቪክቶሪያ ና አልበርት ቤተ መዘክር የዚህ የፋሽን ትርኢት ዋና አዘጋጅ የሆኑት ክሪስቲን ቼሰኒስካ ሲናገሩ እንዲህ ብለዋል።

በዚህ ትርኢት ለፋሽን ጥበብ ፈጣሪዎችና በትርኢቱ አስተዋጽኦ ላበረከቱት ሁሉ መድረክ መስጠት በመቻሌ ክብር ይሰማኛል። በጣም ወቅቱን የጠበቀ ስራ ነውና፣ ምክንያቱም እንደኛ እምነት የአፍሪካ ፋሽንና ፈጣሪዎቹ የዓለም አቀፍ ፋሽንን መልክዓ ምድር እየቀየሩ ነው።

በለንደኑ የአፍሪካ ፋሽን ትርኢት ላይ ከ ሀያ አምስት ሀገሮች የተውጣጡ በርካታ የፋሽን ዲዛይነሮችና የፎቶግራፍ ባለሙያዎች ስራዎች የቀረቡ ሲሆን ፊት ለፊት በአይን ከሚታየው ጥበብ ስር የፋሽንና የፖለቲካን ትስስር የሚያንጸባርቅ የፋሽንና የፖለቲካ ግንኙነት እንደሚንጸባረቅ የትርኢቱ አዘጋጅ ክሪስቲና ቼሴንካ እንዲህ ሲሉ ያስረዳሉ።

በጨርቆቹ ላይ ያሉት ምልክቶችና ስዕሎች ድምፅ በሌለው መንገድ ያን እንዴት እንደሚያንጸባርቁ ማየት ይቻላል። ከዚያም በተጨማሪ ሀገሮቹ ነፃነታቸውን በተቀዳጁበት ወቅት ፋሽንና አልባሳት የነበራቸውን ኢኮኖሚያዊ አቅምም የሚያሳይ ነው።

ይህ የፋሽን ኤግዚቢሽን ከአሁን በፊት ለአፍሪካ ተገቢውን ቦታ ባለመስጠት እንደ ሌሎች ተቋማት ሁሉ ድክመት ያሳየ ነበረው። የቪክቶሪያ እና አልበርት ቤተ መዘክር በአሁኑ ወቅት ለአፍሪካ ጥበብ ተገቢውን ትኩረት ለመስጠት ቁርጠኛ መሆኑን ያንጸባርቃል ብለዋል ክሪስቲና። ከሀያኛው ምዕት ዓመት በፊት ተገቢ ቦታ አልተሰጠውም ወይም በትክክል አልተገለጸም

ወይም ደግሞ አደባባይ ላይ እያለ ተደብቆ ኖሯል ማለት ይቻላል። አሁን ግን የቅኝ ገዢ ስረ መሰረት እንደነበረን አምነን የተቀበልንበት ወቅት ላይ ደርሰናል። እናም ያ ያስደስተናል። የፋሽን ባለሙያው ሰኒ ዶላት ወደፊትም ብዙ መሰራት እንዳለበት ሳያስገነዝብ አላለፈም።

ይህ ትርኢት ወደፊት በአፍሪካ የፋሽን ጥበብ ላይ ለሚዘጋጁ ትርኢቶች አዲስ ደረጃ አስተዋውቋል። ወደፊት ደግሞ የእያንዳንዱ የአፍሪካ አገር ድምፅ የሚሰማበት ትርኢት ይዘጋጃል ብለን ተስፋ እናደርጋለን። የለንደኑ የአፍሪካ ፋሽን ትርኢት እስከ መጪው የአውሮፓ 2023 ዓ ም ሚያዚያ አጋማሽ ድረስ እንደሚቆይ ተገልጿል።

የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። ስትከታተሉት የነበረው የረቡ ምሽት ዝግጅታችንን ነው። ዝግጅቶቻችንን ተከታትላችሁ አስተያየት ካላችሁ

ርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። በኢሜይል አድራሻችን አድርሱን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ለምሽቱ ደናደሩ ብለን እንሰናበታለን። በነገው ምሽት መደበኛ ዝግጅታችን እንገናኛለን።